ዘካርያስ ጅብሪል፣ አለቃ ነዋየ ክርስቶስ፣ ከእስልምና ወደ ክርስትና በጥሩነ ወለ ሥላሴ መታሰቢያ በጊዜው ፊደል አስቆጣሪ፣ በትጋት ንባብ አስተማሪ፣ በወቅቱ ጽህፈት አስጀማሪ፣ ትጉ የታሪክ ተመራማሪ፣ ጽኑ የሃይማኖት መሪ፣ የመማር ስሜትን ቀስቃሽ፣ የድንቅ ታሪክ አስተዋሽ፣ የደከሙትን ተንከባካቢ፣ የተራቡትን መጋቢ የብቸኞች አስተዋሽ ለታረዙ ልብስ አልባሽ የሰፊ አእምሮ ባለቤት ደግሞም የጸባየ ለስላሳነት ስደት መታሰር የማይፈታቸው ተስፋ መቁረጥ የማያውቃቸው የጠንካራ መንፈስ ባለቤት ለነበሩት ለአለቃ ሞት ማይኖር ገሹ መታሰቢያነት ይህንን መጽሐፍ ሳበረክት ይሰማኛል የመንፈስ ኩራት። ጥሩነ ወለ ሥላሴ ምስጋና ይህን መጽሐፍ ባዘጋጀሁበት ጊዜ ከፍተኛ እርዳታ ያደረጉልኝ ብዙ ሰዎች አሉ። እነዚህ ሰዎችን ስማቸውን ጠርቶ ማመስገን ተገቢ ስለሆነ በስም በስማቸው እየጠቀስኩ ላመሰግናቸው እወዳለሁ። አለቃ ሞት ባይኖር ጎሹ ስለ አለቃ ዘካርያስ የሰጡኝ መረጃዎች ባላገኝ ኖሮ ይህንም መጽሐፍ በዚህ መልክ ለማዘጋጀት አልችልም ነበር። አለቃ ሞት ማይኖርን የማመሰግናቸው መረጃዎቹን ስለሰጡኝ ብቻ ሳይሆን ታሪኩን ለመጻፍ መንፈሴን በመቀስቀሳቸው ጭምር ነው። ለእኚህ እርሳቸው ከሞቱ በኋላ እንኳን የማይሞት መንፈስ ላላቸው ትልቅ አባት ከፍ ያለ ልባዊ ምስጋና ላቀርብላቸው እወዳለሁ። አለቃ ኢሳይያስ ወንድም አገኝ የአለቃ ነዋዬ ክርስቶስን ጽሑፍ ለብዙ ዓመታት እንደ በኩር ልጅ ተንከባክበው ባይዙትና የሕይወታቸው መጨረሻ ከመምጣቱ በፊት ለአለቃ ሞት ማይኖር ባያስተላልፉት ኖሮ አለቃ ዘካርያስ ሲያስተምሩት የነበረው ትምህርት በተጨባጭ ምን ይመስል እንደነበር ለማወቅ ባልተቻለ ነበር። አለቃ ኢሳይያስ የጽህፈት መኪና በሌለበት ዘመን የመኪና ጽህፈት በሚመስለው የእጅ ጽህፈታቸው አዘጋጅተው ማንኛውም ጥፋትና ጉዳት እንዳይደርስባት አድርገው ተንከባክበው ይችን ጽሑፍ ለቀጣዩ ትውልድ በማስረከባቸው ትውልድ ሁሉ ከኔ ጋር በመሆን እንደሚያደንቃቸው አልጠራጠርም። የአለቃ ዘካርያስ ታሪክ ለመጻፍ ከማሰቤ በፊት እንዲያውም ስለእኒህ መንፈሳዊ አባት ምንም ሳላቅ ለመጀመሪያ ጊዜ ታሪካቸውን የሰማሁት ከነጋድራስ የሻው አፍ ነበረ። በወጣትነት ዕድሜዬ ነጋድራስ የኒህን ገድላዊ ታላቅ መሪ የሕይወታቸውንና የሥራቸውን ታሪክ መሠረቱን በአእምሮዬ ውስጥ ስላስቀመጡ ለእርሳቸውም ያለኝ አስተያየት ከፍ ያለ ነው። በእኔ አመለካከት ግራዝማች አማረ የሻው በቀላሉ መተኪያ ሊገኝላቸው የማይችሉ ሰው ናቸው። በሰማንያ ስድስት ዓመት ዕድሜያቸው የማስታወስና የማመዛዘን የመወሰን ችሎታቸው ከወጣት ዕድሜ ችሎታቸው አንዲት ቅንጣት ያልተዛባባቸው ሰው ናቸው። ይህንን በማወቄ የአለቃ ዘካርያስን ታሪክ በጻፍኩበት ጊዜ በተደጋጋሚ ወደ እርሳቸው በመሄድ የመዘገብኳቸውን ሐሳቦች አብረን እየተመለከትን ሰፋ ያለ አስተያየታቸውን ስለሰጡኝ፣ ምክሮቻቸው በጣም ጠቃሚ ሆነው ስላገኘኋቸው፣ እግዚአብሔር ከፍተኛ የሆነ የማስተዋል ችሎታ ስለሰጣቸው፣ አባታቸው ነጋዝራስ የሻው ዘለቀ ስለ አለቃ ዘካርያስ ያውቁት የነበረውን ታሪክ ሁሉ በአእምሯቸው ውስጥ መዝግበው ስለያዙትና የያዙትንም እውቀት ለማካፈል ሙሉ ፍቃደኛ ሆነው ስላገኘኋቸው ታላቅ ባለ ውልታዬ ናቸው። አለቃ ዘካርያስ በሞቱ ጊዜ ከተማሪዎቻቸው አንዱ የሆኑት አለቃ ንጉሴ ስለ አለቃ ዘካርያስ የገጠሙትን ግጥም ያገኘሁት ከግራዝማች አማረ ነው። ልባዊ ምስጋናዬ ይድረሳቸው። የቃል ኪዳን ጓደኛዬ ሲስተር ልክሜለሽ ካሳ ያልተቆጠበ እርዳታ አድርጋልኛለች። ይህንንም በማድረጓ የምትረዳው በአጠገቡ የምትሆን የምተስማማው ጓደኛ ልፍጠርለት የሚለውን አምላካዊ ዕቅድ በትክክል ተወጠዋለች። የንስር ዓይኖች በሚመስሉት ዓይኖቿ እኔ ስጽፍ የገደፍኳቸውንና ሳነብ የሳትኳቸውን ግድፈቶች ሁሉ አንድ በአንድ ለቅማ አውጥታ ለእርማት ያበቃቸው እርሷ ናት። የፊደሎችን ስህተትና የቃላቶችን ግድፈት ብቻ ሳይሆን የአረፍተ ነገሮችንም ማስተካከል ጭምር ለማስተካከል ላደረገችው እርዳታ አፌ ብቻ ሳይሆን ሕሊናዬም ያመሰግናታል። ፓስተር ብርሃኑ ንጉሴ ስለ አለቃ ዘካርያስ ታሪክ ያላቸው እውቀት አስተማማኝ እውቀት ነው። አባቶቻቸውና አያቶቻቸው የአለቃ ዘካርያስ ተማሪዎች ስለነበሩ ከእነርሱ ብዙ የመጀመሪያ ደረጃ መረጃ አጠራቅመዋል። ከአለቃ ዘካርያስ ሕይወትና ሥራ ጋር ግንኙነት ያላቸውን ዓመተ ምሕረቶችና ቦታዎች በተመለከተ ብዙ ጊዜ ከእርሳቸው ጋር ተወያይተናል። እሳቸውም በሙሉ ፍቃደኝነት ያላቸውን እውቀት ስላካፈሉኝ እውነተኛ ምስጋና ጀባ እላቸዋለሁ። ፓስተር አለን አብተው ተወልደው ያደጉት አለቃ ዘካርያስ ከእግዚአብሔር ጋር በተገናኙበት በጣርና መንደር ነው። በዚህም ምክንያት ከዚያች ቦታ ጋር የተያያዘውን የአለቃ ዘካርያስን ታሪክ ጠንቅቀው ያውቁታል። አለቃ ዘካርያስ ተከሰው በአጼ ሚኒሊክ ፊት በቀረቡ ጊዜ አብረዋቸው የመጡትን ታላላቅ ሰዎች በሰቆጣ፣ በአምደ ወርቅ፣ በጣርናና በድሃና አካባቢ በአለቃ ዘካርያስ መሪነት ከእስልምና ወደ ክርስትና የተመለሱትንና በኋላም የአድቬንቲስት አማኞች የሆኑትን የብዙ ታላላቅ ሰዎች ስሞች በጽሑፍ ስለላኩልኝ ስማቸውን ምስጋና ከሚገባቸው ሰዎች ስሞች ጋር መዝግቤ አመሰግናቸዋለሁ። አቶ ዮናታን መሐመድ ቁራንን በአረብኛ አንብበው ለሌሎችም ለማስረዳት ችሎታ ያላቸው ሰው ናቸው። በዚህ ምክንያት በተደጋጋሚ አለቃ ዘካርያስ በአረብኛ የጻፉትን ከተማሪዎቻቸው አንዱ ወደ አማርኛ የተረጎመውን የቁርአን ጽሑፍ በተመለከተ የአንዳንድ ቃላቶችን ትክክለኛ ትርጉም ለማወቅ ስፈልግ ወደ እርሳቸው ነበር የሚሄደው። እርሳቸውም ቁርአኑን በአረብኛ አንብበው ትክክለኛውን ትርጉም ብዙ ጊዜ አስረድተውኛል። ለዚህ ላደረጉት ትብብር ላመሰግናቸው እወዳለሁ። ከሁሉ የበለጠ ግን አስጀምሮ ያስጨረሰኝን አምላኬን በሕዝቡ ፊት አመሰግነዋለሁ። ከሁሉም የበለጠ ግን አስጀምሮ ያስጨረሰኝን አምላኬን በሕዝቡ ፊት አመሰግነዋለሁ። ደራሲው መግቢያ። ይህን ታሪክ ለመጻፍ ያነሳሳኝ ታሪኩ መረሳት ወይም መጥፋት የማይገባው ታሪክ ነው የሚለው እምነቴ ነው። ወደ እንዲህ ያለ እምነት የመሩኝ አስቀድሞው የነበሩ ታላላቅ ሰዎች ሼህ ዘካርያስ እንዴት ክርስትናን እንደተቀበሉ ሲያወሩ ስሰማ በነገር ውስጥ የእግዚአብሔር እጅ እንዳለበት መገንዘቤ ነው። ሼህ ዘካርያን ሰዎች አስገድደው ክርስቲያን ለማድረግ ሞክረው ነበር፣ ግን ዓላማቸው አልተሳካላቸውም። በሼህ ዘካርያስ ላይ የተተኮሰው የነ ብላታ ኪዳኔ ማርያም ጥይት ክርስትናን እንዲቀበሉ ከማስገደድ ይልቅ ክርስትናን የበለጠ እንዲጠሉትና እንዲሸሹት ነው ያደረጋቸው። ሰዎች ሌሎችን በማስገደድ እምነታቸውን እንዲቀበሉ ለማድረግ በሚሞክሩበት ጊዜ ያላወቁት ወይም የሚረሱት አንድ ነገር አለ። ያም አንድ ሰው እምነትን እንዲቀበል የሚያደርገው ሰው ሳይሆን እግዚአብሔር ብቻ ነው በቃሉና በመንፈሱ አማካኝነት። መጽሐፍ ቅዱስ ስለዚህ ጉዳይ ሲናገር እንዲህ ይላል በኃይልና በብርታቴ አይደለም በመንፈሴ ነው እንጂ ይላል እግዚአብሔር የሰራዊት ጌታ ዘካርያስ ምዕራፍ ሦስት ቁጥር ስድስት ጳውሎስም ለሮሜ ሰዎች በጻፈው መልእክቱ በምዕራፍ ሁለት ቁጥር አራት እንዲህ ይመሰክራል ደግሞስ የቸርነቱን ባለጠግነት ታውቀዋለህን? ርኅራዮንም ትዕግሥቱንም ሳታውቅ የእግዚአብሔር ቸርነት አንተን ወደ ንስሐ እንዲመራ። በዚህ ላይ ጳውሎስ የሚያስተምረው ሰውን ሁሉ ወደ ንስሐ የሚመራውና እንዲመለስ ሊያደርግ የሚችለው የእግዚአብሔር ቸርነትና ምሕረት ብቻ መሆኑን ነው። ለፊልጵስዮስ ሰዎች በጻፈው መልእክቱ በምዕራፍ አንድ በቁጥር ስድስት ላይ እንዲህ ጽፏል። በዚህም አምኜ በእናንት መካከል ሥራውን የጀመረው እርሱ ደግሞ እንዲፈጽመው እስከ ክርስቶስ ቀን ድረስ። ስለዚህ የመልካሙ ሥራ ጀማሪም ፈጻሚም እግዚአብሔር ራሱ ነው። ጌታ ኢየሱስም በዮሐንስ ወንጌል ምዕራፍ 6 ቁጥር 44 በማያሻማ መልኩ እንዲህ አድርጎ አስቀምጦታል ማንም ወደ እኔ መምጣት አይችልም፣ የላከኝ አብ ከሳበው በቀር። የሰዎች ማስገደድ ቀርቶ የእግዚአብሔር መንፈስ በለሰለሰ ድምፅ በተናገረ ጊዜ፣ ሼህ ዘካርያ ጌታ ኢየሱስ ክርስቶስን በፍጹም ልባቸው፣ በፍጹም ነፍሳቸው፣ በፍጹም ኃይላቸውና በፍጹም ሐሳባቸው ነው የተቀበሉት እንዲህ ባለ በለሰለሰና በለዘበ መንፈስ የተቀበሉትን ጌታ በአደባባይ በክስ ላይ ክስ በአደባባይ በክስ ላይ ክስ በመጨመር ቢጎተጉታቸው ወይም ሕይወታቸውን ለማጥፋት ቢሞክሩ ምንም ሊክዱት አልቻሉም። ይልቁንስ የእሳቱን ኃይል አጠፉ፣ ከሰይፍ ስለት ዳኑ፣ ከድካም በረቱ፣ በመጋደል ጎለመሱ የአሕዛብንም ጭፍራ አሸሹ። ስለዚህ ነፍሳትን የመመለስ ሥራ የእግዚአብሔር እንጂ የሰው ስራ አይደለም። የእግዚአብሔር ስራ ደግሞ በእግዚአብሔር መንገድ እንጂ በሰው ጥበብና ዘዴ ወይም በሰው ኃይል ሊሠራ አይችልም። ጌታ ሰዎችን ነፍሳትን በመመለሱ ስራ ሊጠቀምባቸው የሚችለው በመንፈሱ አማካኝነት በውስጣቸው ሲያድር እና የእርሱን ሥራ በእርሱ መንገድ ለመስራት ፍቃደኛ ሲሆኑ ብቻ ነው። የኒህን ሰው የክርስትና አቀባበል ሂደት ለመጻፍ የቀሰቀሰኝ አንዱ ምክንያት ይህ ሲሆን፣ ሌላው ስለ መጽሐፍ ቅዱስ የነበራቸው እውቀትና የአተረጓጎም ስልት ነው። ቀደም ሲል ቁርአንን በመምህራቸው በሼህ ዑመር አማካኝነት መማራቸው እሙን ሲሆን፣ ወንጌልን፣ መጽሐፍ ቅዱስን በጠቅላላ ያስተማራቸው ማን ነበር? ጌታ በጣርና በራእይ በተገለጠላቸው ጊዜ የሰጣቸው መመሪያ ኦሪትን ወንጌልንና ቁራንን እያስማማ ተርጉም፣ በዚህ ዐይነት አስተምር የሚል ነበር። በዚህ ትእዛዝ መሠረት በተማሩት በአረብኛ ቋንቋ የተጻፈውን መጽሐፍ ቅዱስ ከሲዲሽ ሚሽን አገኙ። መጽሐፍ ቅዱስንና ቁርአንን አመዛዝኖ አዋህዶ ለማስተማር በመጀመሪያ ቁርአንን ሼሁመር እንዳስተማሯቸው፣ መጽሐፍ ቅዱስንም የሚያስተምራቸው ያስፈልጋቸው ነበር። ግን ታሪካቸውን ስመረምር አንድም መጽሐፍ ቅዱስን ያስተማራቸው ሰው አልነበረም። ታዲያ የመጽሐፍ ቅዱስ እውቀትን ከየት አገኙት? ማን አቀበላቸው? በየአደባባዩ ተከሰው በቀረቡ ቁጥር ይሰጧቸው የነበሩት አስደናቂ በመጽሐፍ ቅዱስና በቁርአን የተመሠረቱ መልሶች ማራኪ ነበሩ። ይህም ብቻ ሳይሆን ያስተምሩበት የነበረውን ደብተራቸውን ስመለከት ትምህርታቸው በትክክለኛው ምርምርና ዕውቀት የተመሠረተ ጌታ ኢየሱስ ክርስቶስን የእምነታቸው እምብርት ያደረገ ነበረ። ትምህርቶቻቸው ከተከፋፈለባቸው ስምንት አንቀጾች ውስጥ ስድስቱ በኢየሱስ ክርስቶስ ላይ ያተኮሩ ናቸው። እንግዲህ መጽሐፍ ቅዱስን ማን አስተማራቸው ለሚለው ጥያቄ መልሱ አንድ ነው፣ ጌታ በራዩ በሦስትነት ከተገለጠላቸው በኋላ ሁለቱ አንድ አካል ሆነው ወደ ሰማይ ሲመለሱ፣ አንደኛው ወደ እኔ ተመለሰና አይዞህ አልተውህም አለኝ ያሉት፣ ቀደም ሲልም በራሴ ላይ እፍ ባለብኝ ጊዜ ስሜቱ እስከ እግሬ ደረሰ ያሉት ያ የእግዚአብሔር መንፈስ ቅዱስ ነበረ ያስተማራቸው ከማለት በቀር ሌላ መልስ የለም። ስለዚህ ነበረ እንዲህ ቁጥሩ እጅግ ብዙ የሆነ ሕዝብ መምህርነታቸውን በአክብሮት ተቀብሎ ያደገበትን የእስልምናን ትምህርት ትቶ ክርስትናን ሊቀበል የቻለ ግሩም ኃይለ እግዚአብሔር እንላለን። ይህ መረሳት የሌለበት ተጽፎ ለትውልድ መተላለፍ የሚገባው ክስተት ነው። ሌላው መንፈሴን የቀሰቀሰው ጉዳይ ስለ መማር የነበራቸው አስተያየት ነው። በእርሳቸው አገላለጽ ትምህርት ሁለት ትርጉሞች አሉት። አንደኛው በክርስቶስ አምኖ ከኃጢአት መቀጮ ነፃ መሆን ወይም ምህረት ማግኘት ሲሆን፣ ሁለተኛው ከድንቁርና ጨለማ ወጥቶ ወደ እውቀት ብርሃን መምጣት ነው። ይህም የእውቀት ብርሃን በሰው ሕይወት ውስጥ ጤናማ ለውጥ ያመጣል ብለው አስተምረዋል። በዚህ መግለጫቸው በማመን ነበረ። ጌታ ከተገለጸላቸው በኋላ መጀመሪያ የሠሩት ሥራ የላማን ትምህርት ቤት ማቋቋም ነበር። በዚያችም ትምህርት ቤት እስከ ሦስት መቶ የሚደርሱ ተማሪዎች ወይም ደረሶች ነበሯቸው። ተማሪዎቻቸው በዚያ መንደር የሚኖሩ ብቻ ሳይሆኑ ከመላው ኢትዮጵያ ከተለያዩ ቦታዎች የመጡ ነበሩ። እንዲህ ያደረጉት ዋናው ምክንያታቸው ተማሪዎቻቸው ከእርሳቸው ጋር ትምህርቶቻቸውን ሲጨርሱ ወደ የመጡባቸው አካባቢዎች ተመልሰው እያንዳንዳቸው የራሳቸውን ትምህርት ቤት በመክፈት ዕውቀትን እንዲያሰራጩ ለማድረግ በማቀድ ነበረ። በሚያስተምሯቸው ጊዜ ተማሪ ከተማሪ ተማሪ ከመመሩ ጋር ፍጹም ነፃነት በተሞላበት መንፈስ ሐሳቡን የሚገልጸው የመጠየቅ የመወያየትና የመመራመር ስሜቱ እንዲቀሰቀስ ያደፋፍሩ ነበር። አንድ ተማሪ የሌላውን ሐሳብ ከማንጸባረቅ ይልቅ የራሱን ዕውቀት በራሱ ጥረት ማዳበር እንደሚያስፈልገው የጠለቀ እምነት ነበራቸው ይላሉ ተማሪዎቻቸው። ከንጉሥ ወልደ ጊዮርጊስ ጋር በ1906 ዓ ም ወደ አክሱም በዘመቱበት ወቅት ከዘመቻው መጨረሻ ላይ ንጉሱ በመጡበት መንገድ ተመልሰው ወደ ቤታቸው ሲሄዱ፣ አለቃ ዘካርያስ ግን ከንጉሱ ተለይተው አድዋ ወደ ነበሩት ወደ ስዊዲሽ ሚሽን በመሄድ ከሚሽኑ በነፃ ለማግኘት የቻሉትን በነፃ ለመግዛት የቻሉትን በመግዛት የሦስት በቅሎ ጭነት መጽሐፍ ይዘው ነበር ወደ ቤታቸው የተመለሱት። እነዚያን መጽሐፍቶች በቅድሚያ አብረዋቸው ለነበሩት ለአጃቢዎቻቸው፣ ቀጥለውም በመቀሌ በሰቆጣ በአምደ ወርቅ አድርገው ወደ ቤጌምድር ባለፉበት የእርሳቸው ተከታዮች በነበሩባቸው ቦታዎች ሁሉ በማሰራጨት ሕዝቡ እንዲማር አደረጉ። ለሕዝቡም መጽሐፍቱን ማሰራጨት ብቻ ሳይሆን እንዲማሩ፣ እንዲመራመሩ ቀስቃሽ ምክራቸውን ይለግሱ ነበር። በአጼ ሚኒሊክ አደባባይ ከተፈረደላቸው በኋላ አቡነ ማቴዎስ ስልሳ መጽሐፍ ቅዱስ ሰጥቷቸው እርሳቸው ደግሞ በራሳቸው ሀብት የገዙት መጽሐፍትን እንጂ ሌላ ለራሳቸው ብቻ የሚጠቅማቸውን ነገሮች አልገዙም። እነዚህንም መጽሐፍ በየቦታው በማደል በሉ፣ ተማሩ ተመራመሩ እያሉ ምክራቸውን ከመለገስ የቦዘኑበት ጊዜ አልነበረም። በ1912 ዓ ም ከመሞታቸው በፊት ባደረጉት የስንብት ንግግር ካተኮሩባቸው ሦስት ዋና ዋና ጉዳዮች አንደኛው ትምህርት ነበረ። ለተሰበሰበው ሕዝብ ተማሩ፣ መጽሐፍ ቅዱስን ተመራመሩ፣ በበለጠ ግን ልጆቻችሁን አስተምሩ ነበር ያሉት። ትምህርት የችግር ሁሉ መፍቻ ቁልፍ መሆኑን አስምረውበታል። እኔና እኔን መሳይ ቁጥራቸው እጅግ የበዛ ሰዎች የዚህ የምክራቸው ውጤቶች ነን ለማለት ይቻላል። አካባቢያችን ትምህርትን እንደ እምነት መካድ በሚቆጥርበት ዘመን የእርሳቸው ደቀ መዛሙርት በመንደራቸው ትምህርት ቤት በመክፈት ወንዶችን ብቻ ሳይሆን በዚያ ወቅት የማይታሰበውን ልጃገረዶችንም ጭምር እንዲማሩ አድርገዋል። በትምህርት ላይ አለቃ ዘካርያስ የነበራቸው አስተያየት ለብዙ ሰዎች ዛሬ በተደላደለ ሕይወት ለሚኖሩ ባለውለታ አድርጓቸዋል። ይህም ታሪካቸውን ለትውልድ እንዲተላለፍ ተገቢ አድርጎታል። ያ ስለ ትምህርት የጣሉት መሠረት እስከ ዛሬ ድረስ በሕዝቦች ዘንድ እጅግ የከበረ ርስት ሆኖ ስለሚገኝ ሕዝቦቻቸው አይከፍሉ መሥዋዕት እየከፈሉ በጽኑ ይከታተሉታል። በአራተኛ ደረጃ የአለቃ ዘካርያስን ታሪክ ለመጻፍ ያነሳሳኝ በጎንደር ክፍለ ሀገር ለአድቬንቲስቶች እምነት መጀመሪያና መስፋፋት ያደረጉት አስተዋጽኦ ነው። በአስራ ሦስተኛው ኛው ምዕራፍ እንደተገለጸው አለቃ ዘካርያስ አድቬንቲስት አልነበሩም። አንድ አድቬንቲስት የሚባል ሰውም አላዩም። ስለ ድርጅቱም የሚያውቁት አንድ ነገር አልነበረም። ይሁን እንጂ ጥምቀትን፣ ሰንበትን፣ ለስዕልና ለምሳሌ መስገድን፣ አማላጅነትን መጽሐፍ ቅዱስ ያልተጻፉ በዓላትን ማክበርና የክርስቶስን ዳግም ምጽዓት በተመለከተ ያስተምሩት የነበረው ትምህርት ከአድቬንቲስቶች እምነትና ትምህርት ጋር አንድ አይነት ነበረ። ተማሪዎቻቸው እነዚህን እምነቶች ከመምህራቸው ተቀብለው ለመከታተል ሲሞክሩ ብዙ ችግሮች ገጥሟቸዋል። ከነዚህ ችግሮች ጋር በመታገል ላይ እንዳሉ ነበረ ከአድቬንቲስቶች ጋር የተገናኙት። ከነዚህ ሰዎች ጋር ተገናኝተው የሚያምኑትን እምነት የሚያስተምሩትን ትምህርት ሲመረምሩ አስቀድመው መምራቸው ሲያስተምሯቸው ከነበረው ጋር ፍጹም ተስማሚና ገጣሚ ሆኖ ስላገኙት አስቀድመው መምራቸው በጣሉት መሰረት ላይ አዲሱን እምነት ለመጨመርና ለመቀበል ምንም አይነት ችግር አልገጠማቸውም ምንም እንኳን አድቬንቲስቶች ብለው በስም ባይጠሯቸው እኔን ከእስልምና መካከል እንዳስነሳ ከክርስቲያኖች መካከል ወንጌልን በምላት የሚያስተምሩ ሰዎች ይልክላችኋል። መጀመሪያ ስታገኟቸው አንዱን ቃል በሦስት ቋንቋ ሲሰብኩት ትሰማላችሁ። ያሉት ትንቢት ባለቃሞት ማይኖር ጎሹ አማካኝነት እንዴት እንደተፈጸመ በአስራ ሦስተኛው ምዕራፍ መመልከት ይቻላል። የእርሳቸው ቀንደኛ ተማሪ የነ- ከነበሩት መካከል ብዙዎች የአድቬንቲስትን እምነት በመቀበል የእምነቱ መስራቾችና አስፋፊዎች በመሆን ለብዙ ዓመታት አገልግለዋል። እርሳቸውም ከእስልምና ወደ ክርስትና የመሯቸው ቁጥራቸው እጅግ ብዙ የሆኑ ሰዎች የአድቬንቲስት ትምህርት ስለተቀበሉ የእነርሱ ልጆችና የልጆቻቸው ልጆች በዚሁ እምነት ጸንተው ዛሬ በአገር ውስጥና ከአገር ውጪ እግዚአብሔርን በማገልገል ላይ ይገኛሉ። በመጨረሻም ይህንን ታሪክ ለመጻፍ ያነሳሳኝና የገፋፋኝ አንዱ ሌላው ምክንያት በዩኒቨርሲቲ የሚማሩ ስለ አለቃ ዘካርያስ የጥናትና ምርምር ሥራ የሚያካሂዱ ተማሪዎች ብዙ ጊዜ ወደ እኔ በመምጣት ስለ እርሳቸው ጥያቄዎቻቸውን ሲያቀርቡ ቆይተዋል። ይህ መጽሐፍ ሌሎች ስለ እርሳቸው ከጻፉት ጋር ተደምሮ የእነርሱን ጥያቄ በከፊልም ቢሆን ይመልሳል የሚል ግምት አለኝ። ደራሲው ዘካርያስ ጅብሪል አለቃ ነዋየ ክርስቶስ ከእስልምና ወደ ክርስትና በጥሩነ ወለ ሥላሴ